ሳይንስና ቴክኖሎጂ። መቼም ክፉ አይንካችሁና የጤና እክል ካጋጠመ ካርድ ከማውጣት ጀምሮ እስከ የታዘዘለትን መድኃኒት ፋርማሲ ለፋርማሲ ሳይንከራተቱ በቀላሉ የሚያገኙበት መተግበሪያ፣ እንዲሁም ለአካል ጉዳተኞች ከቀርከሃ የተሰራ ተሽከርካሪ ወንበር የሰሩ የፈጠራ ወጣቶች አብረውን ይቆያሉ። ዛሬ መልካም ቆይታም አይቢኤ ኢትዮጵያ ከኢኖቬሽንና ቴክኖሎጂ ሚኒስቴር ከአፍሪካ ሕብረት ከኖርዌይ ኤምባሲና ከሌሎች አጋሮች ጋር በመተባበር እንደ አውሮፓያን አቆጣጠር ከጥቅምት 28 እስከ ህዳር 2 2019 ዓ ም የአፍሪካ የኢኖቬሽን ማለትም የፈጠራ ሳምንት እንደሚከበር ይፋ አድርጓል። እኛም ይህንኑ መሰረት በማድረግ መርሃ ግብሩ ይፋ በተደረገበት ወቅት ያገኘናቸው ወጣት የፈጠራ ባለሙያዎች እንግዳችን አድርገናቸዋል። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ የኢንጂነሪንግ ተማሪ የሆነችው ወጣት ሄርሜላ መኮንን የተምሳሌት ቡድን በሚል ከጓደኞቿ ጋር ለውድድር ስላቀረቡት የፈጠራ ውጤት እንዲህ አጫውታናለች። አፕሊኬሽን ነበር እየሰራ ነው። ይሄ አፕሊኬሽን ላይክ ሀልዝ ላይ ነው ሞር ፎከስ የሚያደርገው እና የሀልዝ ሲስተምን ሲምፕል ለማድረግ ነው ዋነኛ አላማችን ና ከራሳችን ችግሮች ተነስተን ነው ይህንን አፕ ለመስራት ያሰብ ነው ና አፕ ብዙ ነገሮችን ያጠቃልላል ተራ ከማስያዝ ጀምሮ እስከ ፕሬስክሪፕሽን እስከ መቀበል ድረስ የሚያስችል አፕሊኬሽን የሰራ ነው እና ዋነኛ ለሞ የህመምተኛን መጉላላት ለመቀነስ ነው። በእኛ አፕሊኬሽን በመጠቀም ካርድ ማውጣት ይቻላል። ከዛም በኋላ ደግሞ ዶክተር ጋር ከገባም በኋላ ዶክተርን፣ ፋርማሲን እና ላብራቶሪስቶችን ሊንክ በማድረግ ኮኔክሽንን ልክ ሊንክ ማድረግ ነው እና ለምሳሌ እኛ ለመስራት ያሰብነው የመንግስት ሆስፒታሎች ላይ ነው። ምክንያቱም ብዙ ተጠቃሚ ያለው መንግስት ሆስፒታል ላይ ነው እና ብዙ ወረፋዎች ስላሉ ሰው እዛ ከሚጉላላ የእኛን አፕሊኬሽን በመጠቀም ጋራ ካዝያዘ በኋላ ዶክተር ጋር ገብቶ የሚያስፈልገውን የላብ ሪዛልት እንትን ካለ በኋላ ላብ ሄዶ ሪዛልቱን ሰጥቶ ወደ ቤት መሄድ ብቻ ነው የሚጠበቅበት። የእኛን አፕሊኬሽን በመጠቀም ሪዛልቱን ማግኘት ይችላል። ሪዛልቱን ካገኘ በኋላ ደግሞ ፕሪስክሪፕሽኑን በተጨማሪ ማግኘት ይችላል። እሱም ብቻ አይደለም፣ ፕሪስክሪፕሽን ካገኘ በኋላ ይህን መድኃኒት የት አገኛለሁ ብሎ የዞረ መጠየቅ አይጠበቅበትም። የእኛን መተግበሪያ በመጠቀም ሰርች አድርጎ የት ማግኘት እችላለሁ እና በምን ያህል ዋጋ ማግኘት እችላለሁ፣ የሚለውን ነገር በእኛ መተግበሪያ መጠቀም ይችላል ማለት ነው። ይህ መተግበሪያ በተለይ በመንግስት ሆስፒታሎች ያለውን መጉላላት የሚቀርፍ ቢሆንም ወደ ተግባር ለመቀየር ግን በተማሪ አቅም የሚሞከር አልሆነም። አፕሊኬሽኑ ያው ከሰራም በኋላ ወደ ተግባር ለማምጣት ብዙ ነገሮች ይጠይቃል። ፋይናንሻልም ሰፖርት ያስፈልጋል። ይሄ በእኛ አቅም የሚሰራ ስላልሆነ ያው ድጋፍ ያስፈልጋል። ከውድድሩ በኋላ ከኢንቨስተሮች ጋር እንድናገኝ የሆነ ወርክሾፕ ተዘጋጅቶ ነበረ። ግን ያው ከዛ በኋላ ከኢንቨስተሮች ጋር ብዙ እንትን አላልንም። እኛ ግን የሚደግፍ ሰው ቢኖርና ይሄ ነገር በተግባር ቀየር ብዙ ጥቅም ይሰጣል ብለን እናስባለን። ምክንያቱም የመንግስት ሆስፒታል ላይ በተለያው ብዙ ተጠቃሚ ስላለ ይሄ ችግር አለና የኢንቨስተሮችንም ሰፖርት አግኝተን መስራት ብንችልና ወደ ተግባር ቢለወጥ ጥሩ ነው ብዬ አስባለሁ። አሁን አፍሪካ ኢኖቬሽን ዊክ ለእኛ ለእንደዚ አይነት አይዲያ ላለን ሰዎች ኦፖርቹኒቲ ነው፣ እና እንደዚህ አይነት ኦፖርቹኒቲ ስናገኝ አሁን እንጠቀማለን። ምክንያቱም ኢንቨስተሮችንም ሆነ ለእኛ ሰፖርት የሚሆኑ ነገሮች የምናገኘው ከእንደዚህ አይነት ፕላትፎርሞች ነው። ወጣት አቤል ኃይለ ጊዮርጊስ ከአዲስ አበባ ዩኒቨርሲቲ በሕንፃ ምህንድስና የሁለተኛ ዲግሪ አግኝተዋል። ወጣቱ ቀርከሃን በመጠቀም የአካል ጉዳተኛ ተሽከርካሪ ወንበር ሰርቷል። እዚህ ስመጣ የሰራሁት ፕሮጀክት ምን ነበረ? በቀርከሃ ዊልቸርን በመስራት በዝቅተኛ ዋጋ ለአካል ጉዳተኞ ማድረስ ስለቻልኩኝ ነው። ኢትዮጵያ ከአፍሪካ በቀርከሃ ሀብት አንደኛ ደረጃ ላይ ትገኛለች። ቀርከሃ ደግሞ በአሁኑ ሰዓት የሃያ አንደኛው ክፍለ ዘመን በጣም ብዙ ነገሮች እየተሰሩበት ይገኛሉ። ስለዚህ ይህን ሪሶርሳችንን ተጠቅመን ለምንድነው ማህበራዊ ችግሮች መፍታት ማንችለው በሚል ሀሳብ ይህን ለመስራት ችያለሁ ማለት ነው። አሁን ያው ፕሮቶታይፕ ደረጃ ላይ ነው ያለው። ከፕሮቶታይፕ በፊት ሀሳብ ደረጃ ነበረኝ። ሀሳቤን በድርጅቶች አማካኝነት አቅርቤ ሀሳቤ ወደ ተግባር እንዲቀየር የተወሰነ የፋይናንስ ድጋፍ ተደረገልኝ። ከዛም በኋላ እዚህ ሀገር ከሰራሁኝ በኋላ በተለያዩ ኦፖርቹኒቲዎች ስላገኘሁኝ የተለያዩ ድሎችን ስላገኘው በአውሮፓ፣ በጀርመን እንደዚሁም በግሪክ ሄጄ ያለኝን ኢኖቬሽን በተለያዩ ኢቨንቶች ላይ ለማሳየት ች ያለው አብረውኝ ሊሰሩ የሚችሉ የተለያዩ ድርጅቶችም ፍላጎታቸውን አሳይተውኛል ስለዚህ አሁን ወደ ማርኬት በመግባትና በአይዲያ መሀል ላይ ነው ያለ ነው ማለት ነው አይዲያው ለብቻዬ ነው አክቹዋሊ የጀመርኩት ግን አብረውኝ የሚሰሩ የተለያዩ ሙያ ያላቸው አጋሮች አሉ በኢትዮጵያ አንድ ነጥብ አራት ሚሊየን የሚሆኑ የአካል ጉዳተኞች ዊልቼር ያስፈልጋቸዋል በአገኘው ጥናት መሰረት ተሽከርካሪ ወንበር ስለዚህ ኢትዮጵያ ደግሞ አንድ ነጥብ አንድ ሚሊየን ሄክታር የሚሆን የቀርከሃ ሀብት አላት። እስከዛሬ አልተጠቀምንበትም ነበር። አብዛኛውን ጊዜ ለማገዶ አገልግሎት፣ ለአጥር እንደዚሁም ለሌሎች ግብአቶች ነበር ስንጠቀምበት የነበረው። በሌሎች ዓለማት ግን የተለያዩ ቴክኖሎጂዎች በመጨመር ሀብት እያፈሩበት ይገኛሉ። ስለዚህ እኔም ይህንን ማቴሪያል በመጠቀም ማህበራዊ ችግርን በመፍታት ተጠቃሚ ለመሆን ብዙ ሰዎችን የስራ እድል ለመፍጠር እኔም ተጠቃሚ ለመሆን ነው እየሰራኝ ያለሁት። ይህን የፈጠራ ውጤት ተግባራዊ ለማድረግ ካጋጠሙ ችግሮች እንዲህ አወጋን። በሀሳብ ደረጃ መጀመሪያ ሀሳባችንን ስናቀርብ ሀሳባችን ወደ ተግባር ለማድረግ የፋይናንስ ችግሮች እንደዚሁም ሀሳባችንን ኢንኩቤት የማድረግ የማዳበር ችግሮች ያጋጥሙን ነበረ በኢትዮጵያ ደረጃ ብዙም የፈጠራ ሀሳብ የሚበረታታበት ኮንዲሽን አልነበረም። በተለይ ባለፉት ጥቂት አሰርተ ዓመታት ውስጥ ማለት ነው። አሁን ግን በአፍሪካም ብሎም በተለያዩ የዓለማችን ክፍሎች የፈጠራ ሀሳብ ያላቸው ሰዎች ሀብት በመፍጠር ችግሮችን በመፍታት ኢኮኖሚያዊ እንደዚሁም ማህበራዊ ጥቅም እያመጡ ይገኛሉ ማለት ነው። የፈጠራ ባለሙያዎች የሚገናኙበት እንዲህ አይነት የአፍሪካ የፈጠራ ሳምንት የተባለ ዝግጅት ጠቀሜታው የጎላ ነው ይላል ወጣት አቤል። የፒች ኤቨንት ነበረን ወይም ደግሞ ሀሳባችንን ለድርጅቶች በምናቀርብበት ጊዜ ፍላጎት ያሳዩ ድርጅቶች እኛ ጋር አብሮ ለመስራት ሀሳባችንን ወደ ፕሮቶታይፕ ለማድረግ የተወሰነ ፈንድ በማድረግ ፕሮቶታይፕ እንድንሰራ ወይም ደግሞ ሀሳባችንን ወደ ሚታይ ፕሮዳክት ምርት እንድንቀይር አግዘውናል። በተወሰነ መልኩ ግን ያም አጥጋቢ አይደለም። ስለዚህ እንደዚህ አይነት የአፍሪካ ኢኖቬሽን ሳምንት ማለት ደግሞ አፍሪካውያን ኢኖቬተሮች በአንድ ላይ በማሰባሰብ ከተለያዩ የዓለማችን ክፍል እንዲሁም ከአፍሪካ የሚመጡ ኢንቨስተሮች ሀሳብ ያላቸውን አፍሪካ አፍሪካውያን ወጣቶች የሚደግፉበት ፕሮግራም ስለሆነ እኔም እንደ አንድ ኢትዮጵያዊ እንደዚሁም እንደ አንድ አፍሪካዊ ሀሳቢን ይዤ ለኢንቨስተሮች በማቅረብ አብረውኝ እንዲሰሩ ማህበራዊ ኢኮኖሚያዊ ችግሮችን እንድንፈታ ሀሳብ አለኝ ማለት ነው። የፈጠራ ባለሙያዎች ያለባቸውን የገንዘብ፣ የመስሪያ ቦታ፣ የአቅም ግንባታ ወዘተ ችግሮች በመፍታት በኩል የመንግስትና የባለሀብቶች ድጋፍ ያስፈልጋል በማለት የእነሱን እገዛ ጠይቋል ወጣቱ የፈጠራ ባለሙያ አቤል ሀይለ ጊዮርጊስ። የእኔ ፈጠራ ሀሳብ ሞር ማህበራዊ ችግርን በመፍታት ነው የስራ እድሎችን በመፍጠር ብዙዎችን የስራ እድል ለመፍጠር እኔም ለመጠቀም ያ ማለት ሶሻል ኤንትርፕረነርሽፕ ጽንሰ ሀሳቡ በኢትዮጵያ ደረጃ በፖሊሲም የተደገፈ አልነበረም፣ በተለይ እኔ በጀመርኩበት ጊዜ። ስለዚህ በጣም ብዙ ችግሮች ነበሩ። በአሁኑ ጊዜ ግን ፖሊሲዎች ማህበራዊ የስራ ፈጠራ ባለሙያዎችን ወይም ሶሻል ኤንትርፕረነሮችን ለመደገፍ የተለያዩ የፖሊሲ ማሻሻያዎች በማድረግ ወጣቶች ሀሳባቸውን ወደ ተግባር ወደ ገበያ የሚያቀርቡበት ነገር እየተመቻቸ ነው ያለው ግን ከጥቂት ጊዜያት በፊት አስቸጋሪ ኮንዲሽን ነበር የነበረው፣ በአፍሪካውያን ወጣቶች እኔም እንደ ኢትዮጵያዊ ያጋጠመኝ ችግር ስለነበረ ማለት ነው። ባለ ሀብቱ በዋናነት በአጭር ጊዜ ትርፋማ ሊያደርጋቸውን የሚችል ሀሳብ ላይ ነው ብዙ ጊዜ ኢንቨስት የሚያደርጉት። ከዛ ይልቅ ወጣት የፈጠራ ባለሙያዎች ላይ ኢንቨስት በማድረግ ወጣት ባለሙያዎችን በማበረታታት ኢኮኖሚ ተጠቃሚ እንደዚሁ ማህበራዊ ችግርን መፍታት በሚያስችል መልኩ ባለሀብቶች ቢሰሩ መንግስትም እንደዚህ አይነት ሀሳብ ያላቸውን ሰዎች በመደገፍ የተሻለ ነገር መፍጠር እንዲችል መልእክቴን ማስተላለፍ ፈልጋለሁ። ውድ የዝግጅታችን ታዳሚዎች፣ የዛሬው በዚሁ ፈጸምን። መልካሙን ሁሉ እየተመኘሁ የምሰናበታችሁ ዝግጅቱን አጠናቅሬ ያቀረብኩላችሁ ዮሐንስ ገብረ እግዚአብሔር ነበርኩ። ቸርን ሰንብት።